በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን የአመራር ለውጥና ሽግሽግ ማድረጉን አስታውቋል። የአመራር ለውጥና ሽግሽግ ያስፈለገው የአካባቢውን ነዋሪ የደህንነት ስጋት ለመቅረፍ ጭምር መሆኑን የዞኑ የመንግስት ኮሚኒኬሽንስ መምሪያ ገልጿል። መስፍን አራጌ ተጨማሪ አለው። ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የኦሮሞ ብሔረሰብ አስተዳደር ዞን መንግስት ኮሚኒኬሽን መምሪያ ኃላፊ ጀማል ሀሰን እንደገለጹት አዲሱ ሹመትም ሆነ የስልጣን ሽግሽጉ የድርጅቱን መርህና አሰራር ተከትሎ ተፈጽሟል። መምሪ ኃላፊው አመራር ለውጥም ሆነ የስልጣን ሽግሽጉ በሁለት መሰረታዊ ነጥቦች ላይ የተመሰረተ ነው ይላሉ። የመጀመሪያው ኮማንድ ፖስቱ ምንድነው የነበሩ ችግሮች የሚል ህብረተሰቡን አዋይቷል። ህብረተሰቡ አዲስ ፊት ለአዲስ አመራር መመራት እንፈልጋለን የሚል ከፍተኛ ጥያቄ ነው የነበረው። ስለዚህ ዛንም መነሻ በማድረግ የነበሩ ነባር አመራሮች ጋር ውይይት በማድረግ ክልሉ እና የፌዴራል አካላት ውይይት በማድረግ በዲሞክራሲያዊ መልኩ ስልጣን ሽግግር እንዲደረግ ነው የተወሰነው። ከህዋትና ከኦነግ ሸኔ ኃይሎች ጥቃት የሚታደገን አመራር እንፈልጋለን የሚል የህብረተሰብ ጥያቄ ተደጋግሞ መነሳቱ ዞኑ በአዲስ አመራር እንዲዋቀር ያደረገ ሁለተኛው ምክንያት ነው ብለዋል። በጁንታው እና በኦነግ ሸኔ የደረሱ ጉዳቶች ህብረተሰቡን አማሯል። ስለዚህ አመራሩ ከዚህ ሊታደገን አልቻለም የሚል የሚነሳ ነገር አለ ተጨባጭ የሆነ መረጃ የሚነሳ ነገር አለ። ጉዳቱም ተጨባጭ ስለሆነ እነዚህንና ሌሎች በድርጅታችን መሰረት የአሰራርና ና የአደረጃጀት ችግሮችን መነሻ በማድረግ የአመራር ለውጥ ተደርጓል። በዚህም መሰረት አስተዳዳሪውን ጨምሮ አስራ አራት አመራሮች ከቦታቸው ተነስቶ በአዲስ አመራር እንዲተኩ መደረጋቸውን አመልክተዋል። አምስቱን የስራ አስፈጻሚ አባላት ሙሉ በሙሉ አንስቷል። አስተዳዳሪውን ጨምሮ የብልጽግና ፓርቲ ኃላፊን እና ድርጅታዊ ምክትል አስተዳዳሪ በሙሉ አንስቶ ሌሎች አዳዲስ አመራሮች ነው የተካው በተጨማሪም በሸኔና በጁንታ ሂደት ውስጥ አልፎ አልፎ በጥርጣሬ የታዩ አመራሮችን ወደ ስምንት አመራር ተቀይረዋል። እነዚያን ተጨማሪ በማድረግ ወደ አስራ አራት አመራሮች የማንሳት ስራ ተሰርቶ በአዳዲስ አመራሮች የመተካት ስራ ተሰርቷል። በተለየ መልኩም በዞኑ የሚገኙ ሁሉም ወረዳዎች በእኩልነት ውክልና እንዲያገኙ መደረጉን ጠቁመዋል። የህዋት ኃይሎች ወደ አማራ ክልል መግባታቸውን ተከትሎ ከሌሎች ዞኖች በተለየ የኦሮሞ ብሔረሰብ ዞንና ማህበረሰቡ በሁለት አካላት የተሰነዘረባቸውን ጥቃት ማስተና። ለማስወገድ ግድ እንዳላቸው አስታውሰዋል። በሀገራችንም በክልላችንም በተለይም በምስራቅ አማራ ሞሎ ላይ የደረሰው ጉዳት አስከፊና አሰቃቂ ነው። ከቆቦ ጀምሮ እስከ ደብረሲና አካባቢ መግቢያ ድረስ ያለው ጉዳት በጣም አሰቃቂ ጉዳት ነው የደረሰው። የኛ ዞን ደግሞ ከሌሎቹ በተለየ መልኩ ጁንታውና ተላላኪው ሸኔ በመተባበር ዞናችን ህዝብ ላይ ጉዳት አድርሰዋል። ጁንታና አውነግ ሸኔ ሲሉ የጠሯቸው ታጣቂ ኃይሎች በዞኑ አራት መቶ ሀምሳ አምስት ለሚሆኑ ሰዎች ሞትና ያካል ጉዳት መድረስ ለበርካቶች ታፍኖ መወሰድ ምክንያት መሆናቸውን አብራርተዋል። የመጀመሪያው ኦነፕሽኔ የመጀመሪያው ያጠቃው የኦሮሞ ተወላጅ የሆኑትን የብልጽግና ፓርቲ ደጋፊ አመራር ቤተሰቦች እና አጠቃላይ ኦሮሞ የሚባለውን አካል ነው መጀመሪያ የጎዳው። ስለዚህ ጉዳቱ በተጠናከረ መልኩ ማሸማቀቅ፣ ከቤት እንዳይወጣ ማድረግ፣ ዲሞክራሲያዊ መብትን የመገደል ሰብአዊ መብትን የመገደል በአጠቃላይ መደብደብ የመግደል የመዝረፍ ዓላማ ያረገ ስለነበረ ጉዳቱ ከሌሎች ዞኖች መልኩ በተደራጀ መልኩ በሁለት ሽፍቶች የተደረገ ስለሆነ ጉዳቱ ከፍ ያለ ነው። ጁንታና ኦነግ ሸኔ ሲሉ የጠሯቸው ታጣቂ ሀይሎች በዞኑ አራት መቶ ሀምሳ አምስት ለሚሆኑ ሰዎች ሞትና የአካል ጉዳት መድረስ ለበርካቶች ታፍኖ መወሰድ ምክንያት መሆናቸውን አብራርተዋል። ሁለት መቶ ሀያ አምስት ሰዎች ሞተዋል። ሁለት መቶ አስራ ሶስት ወንድና አስራ ሁለት ሴት አጠቃላይ በጅምላን የተገደሉ አሉ። የቆሰሉ ሁለት መቶ አንድ ወንድና ሀያ ዘጠኝ ሴት በአጠቃላይ ከባድና ቀላል ጉዳት የደረሰባቸው ሁለት መቶ ሰላሳ ዜጎቻችን አሉ። እነዚህ በሙሉ በጁንታውና በሸኔ ቅንጅት የተመቱ ናቸው። አስራ ሰባት ሰው ደግሞ እስካሁን ታፍነው ተወስደዋል በጁንታው የት እንዳሉ አይታወቅም። ከዚህ በተጨማሪ በሚሊዮኖች ለሚገመት ሀብትና ንብረት መዘረፍ እንዲሁም ማውደም ምክንያት መሆናቸውን ነው አቶ ጀማል የገለጹት። ከሚሴ ከተማ እና ባቲ ከተማ እና ትላልቅ ከተማ አስተዳደሪዎች የሚባሉ ቦታዎች በሙሉ የመንግስት ቢሮ የመንግስት ንብረት በአጠቃላይ መኪና አጠቃላይ መንግስት ሕክምና ቁሳቁስ በሙሉ አስራ ሁለት ጤና ጣቢያዎች ሙሉ በሙሉ ወድመዋል። ሁለት ሆስፒታል ወድሟል። ትምህርት ቤቶች ሙሉ በሙሉ በሚባል ደረጃ ወንበሮች ቸውን ለምግብ ማብሰያ የፈለጡ የማድረግ መጽሐፎች የማቃጠል እና ሌሎች በጣም ከባባድ ችግሮች ናቸው የነበሩ። የግልና የመንግስት ባንኮች በአጠቃላይ ኢኮኖሚውን ሊያዛባ በሚችል መልኩ ድህነትን ጨምር በሚል መልኩ ነው በተቀናጀ መልኩ ሆን ተብሎ የተፈራውና ጉዳቱ የጉዳቱ በጣም ከፍ ያለ ነው። እንደ እኛ ዞን በዞኑ ደርሷል የተባለውን የንብረትና ጉዳት መጠን የሚያጣራ ኮሚቴ መቋቋሙን ጠቁመው በአሁኑ ሰዓት በዞኑ አስተማማኝ ሰላም መኖሩን ጠቅሰዋል። አሁን ባለው ሁኔታ ዞናችን ሙሉ በሙሉ ክብር ለመከላከያ ሰራዊታችን ለአማራ ክልል ሀይልና ሚኒሻፋ ነው ይገባውና፣ ለህብረተሰቡ ይገባዋል። በጣም ብዙ ሰዎች እንዳልኩ መስዋእት ነዋል። ከዞናችንም በትግል ሙሉ በሙሉ ወረዳዎቻችን በሙሉ ነጻ ወጥተዋል። በጣም በብዙ ቁጥር የሚባል ደረጃ ሆነብሸኔ አመለካከት ያላቸው ደጋፊዎች አባላት በቁጥጥር ስር ውለዋል። በህግ ተጠያቂነት የሚሆኑ የማድረግ ስልት እየተከተል ነው ያለ ነው። ለአሜሪካ ድምጽ ሬዲዮ መስፍን አራቄ